በመጀመሪያ ደረጃ ዶክተር መሐረዳይ አቶ ገብረ አስራት ለትብብራችሁና ለጊዜያችሁ እናመሰግናለን። አሁን እንግዲህ እንደሚታወቀው የትግራይ ክልል ምክትል አስተዳዳሪ ዶክተር ደብረጽዮን ገብረ ሚካኤል በቅርቡ በሀገሪቱና በትግራይ ክልል ስላለው ሁኔታ ለሕዝባቸው ሰፊ ንግግር አድርገዋል። የተለያዩ ነጥቦችንም አንስተዋል። እንግዲህ በዛሬው ፕሮግራማችን ካደረጉት ንግግር አበይት የምንላቸውን ነጥቦች አንስተን እንድንወያይ ነው የጋበዝናችሁ። እያንዳንዱን እያደመጣችሁ የራሳችሁን አስተያየት ትሰጡበታላችሁ ማለት ነው። አሁን በመጀመሪያው ነጥብ እንጀምር። እስኪ አንድ የስሙት ተውግብዘለት ወያነ ተውግብዘለት ዝኾነ ትግራዋይ አንድ የተኩስ ድምፅ በተሰማ ቁጥር ወያኔ ናቸው፣ ጦሽ ባለ ቁጥር የሆነ ትግራዋይ ነው እየተባለ የችግሩ ምንጭ አክፈ ወይም ራስ ሆነ ሳለ ሁሉን ነገር ወያኔ ላይ መለጠፍ ነው የተያዘው። ትኩረቱ አሁንም እኛው ላይ ነው ማለቴ ነው። ካልተንበረከክን በስተቀር ችላ እንደማይሉን በተለያየ መንገድ እየገለጹት ነው። ሁኔታዎች እንዳልተለወጡ ስናሰምርበት፣ ትግላችን መቀጠል አለበት ማለት ነው። እሺ ዶክተር መሐረዳይ እንግዲህ ዶክተር ደብረጽዮን እያሉ ያሉት የችግሩ ምንጭ በአግባቡ እየተተነተነ አይደለም። እዚህ ሀገር በየቦታው የሚያጋጥሙ ችግሮች ሁሉ ከግለሰቦች ጋር ከድርጅት ጋር ከትግራይ እንቅስቃሴ ጋር የማያያዝ ነገር ነው የሚታየው የሚል ነው እያቀረቡ ያሉት። ይሄ ትክክለኛ ግምገማ ነው የሚመስለኝ። እኔ ከመጀመሪያው ጀምሮ የሰኔ አስራ ስድስቱ የመስቀል አደባባይ ቦምብ ሲፈነዳም እነሱ ናቸው ተብሎ ጣት የተቀሰረው ወደ ሰሜን ነው፣ ወደ ትግራይ ነው። ኋላ ኋላ ተጣርቶ ግን ወደዛ አካባቢ እንደማያመለክት ነው መረጃው ያሳየን። የኢንጂነሩ ግድያም ጋር እንደዚሁ እነሱ ናቸው መረጃ እንዳይወጣ ነው ያደረጉት ተባለ። ምርመራው ግን በራሳቸው ምክንያት ራሳቸው እንደገደሉ ነው የገለጸው። ሶማሌ ክልል የነበረው ብጥብጥ የትግራይ ጄኔራሎች እና ኮንትራባንዲስቶች ናቸው ያደራጁት ተባለ። የኋላ ኋላ ግን የውስጥ የራሳቸው ጉዳይ እንደሆነ ታወቀ። በቅማንትም ጉዳይ እንደዛው የውክልና ጦርነት ነው ቅማንት እያካሄደ ያለው ማን ከመቀሌ ነው መሳሪያ ከዚህ ነው የሰለጠነ ወታደር ከዛ ነው የሚመጣው ሲባል ነበር። በቅርቡ እንኳን በቅርቡ የከሚሴ ጉዳይ እንደዚሁ ከምንም ጋር በማያያዝ መንገድ ጎትተው ወደዛ የመውሰድ ነገር የጸጥታ ኃላፊዎች የሚባሉት ሰዎች ወጥተው የተናገሩት ይሄ ነው። በግል የተናገሩት እንኳን ትተን ማለት ነው። የመተከልም ጉዳይ እንደዚሁ ከትግራይ ጋር ለማያያዝ ያልተደረገ ነገር የለምና ትክክለኛ ግምገማ ነው የሚመስለኝ የርዕሰ መስተዳደሩ። እሺ፣ አቶ ገብሩ። ይሄ ጉዳይ በሁለት ከፊ አየዋለሁ። እንግዲህ በሀገራችን የአደግ በስልጣን ላይ በነበረበት ጊዜ ህወሓት በተቻለ መጠን የበላይነት ነበረው ለማለት ይቻላል። ካለፈው አመት ጀምሮ ግን ህወሀትን ጠልፈው ህወሀትን አባረው ስልጣን የተቆጣጠረ ሌላ ቡድን አለ። ስለዚህ እነዚህ ሁለት ገዢዎች እርስ በርሳቸው አሁንም ይወነጋጀላሉ። በስልጣን ያለው ቡድን ሁሉም ነገር ያለው ችግር በህወሀት ላይ ያላክካል። ከዛ ማለት ብሎ እንደተባለው በትግራይ ህዝብ ላይ ያላክካል። እንዲሁም የተሸነፈው ህወሀትም ራሱ ለማንኛውም ትግራይ ውስጥ ካለው ችግር ጭምር ማዕከላዊ መንግስትን ይከሳል፣ ይወነጅላል። ስለዚህ ይሄ በገዢዎች በኩል ያለው ሽኩቻ አድርጌ ያዋለሁ። ሌላው ደግሞ ገና ወደ ስልጣን ያልመጣ ውልሂቅ አለ። በተለይ እንደ አብንም ሌሎችም ያሉ ገና ለስልጣን ፍለጋ የሚንቀሳቀሱ ፓርቲዎች ደግሞ ወደ ስልጣን መምጫቸው መንገድ የትግራይን ህዝብ ያንቋሸሹ፣ የትግራይን ህዝብ እያፈናቀሉ የትግራይ ህዝብ እየሰደቡ ስልጣን ለመቆጣጠር የሚፈልጉም አሉ። በሌላው አካባቢም እንዲሁ ዶክተር ደብረ ጽዮን አያይዘውም አንዱ ትግላችን ሰላማችንን መጠበቅ ነው ብለዋል። ሓንቲ ናይ ቃልስና ያው እታ ሰላምና ምሕላው እያ ሓሙን ተቃሊስና ይናታ ሰላምና ሓሊና ንሰላምና ንምዝራግ ዓብዪ ስራሕም አንዱ ትግላችን ሰላማችንን መጠበቅ ነው። አምናም በትግላችን ነው ሰላማችንን የጠበቅ ነው ሰላማችንን ለመበጥበጥ ብዙ ጥረት አድርገዋል። በቀጥታም ሆነ በተዘዋዋሪ መንገድ ሊገቡብን ሞክረዋል። እኛ ግን ሰላማችንን በሚገባ ለመጠበቅ ችለናል። በአፋርም እንዲሁ ሌላው አካባቢ ሲበጠበጥ ትግራይ ውስጥ ሰላም ሊኖር የቻለበት ምክንያት ምንድን ነው? ያውም ስንት ችግርና መረባረብ እያለባችሁ እንዴት ሰላም ለመጠበቅ ቻላችሁ? በሚል ብዙ የዲፕሎማሲያዊ መሪዎች አባላት እየመጡ ይጠይቁናል። እኛ የክልል እንጂ የአገር መሪዎች ሆነን ሳይሆን ትግራይ ውስጥ የተለየ ነገር አለ በማለት ለማየት ይመጣሉ። ከሁሉም በላይ ግን በውስጥም ሆነ በውጭ ያለውን ሕዝባችንን አደራጅተን አንድነታችንን አጠናክረናል። ዶክተር መሐሪ እንግዲህ የሰላም ጉዳይ በተባለው አገሪቱ ያው የእሳት ቋያ ያለባት አይነት ነው። በየቦታው በጎበዝ አለቃ ነው እየተዳደረች ያለችው እና እንደተባለው ትግራይ ጋር የተሻለ ሰላም፣ አፋርም በመጠኑ የተሻለ ሰላም እንዳለ ይታያል። ግን ሰላም ሲባል መጠንቀቅ ያለብን የሚመስለኝ እኔ ለሰላም ብለን ነገሮችን የምንዘጋ ከሆነ፣ ተቃዋሚ ድምፅ የምናፍል ከሆነ ሰላም ሳይሆን ጸጥታ ነው የሚኖረው ማለት ነው። ስለዚህ በሰላም እና በጸጥታ መካከል ልዩነት መፍጠር ያለብን ነው የሚመስለኝ። ስለዚህ ትግራይ ውስጥ ሰላም ለመጠበቅ ተብሎ በድርጅቱ ላይ የተቃውሞ ድምፅ የሚያሰማ ኃይል የሚታፈን ከሆነ ሰላም ሳይሆን ያለው ጸጥታ ነው፣ በፖሊስ ኃይል በክልከላ ነው ማለት ነው። ነገር ግን በእርግጥ በቅርቡ ወደ አካባቢው ህጅ ስለማላቅ ያለበት ሁኔታ በቂ መረጃ አለኝ ብዬ አልደፍርም። አንዳንድ የሚደረጉ ነገሮች ተቃዋሚዎች እንቅስቃሴ ሲያደርጉ ጎትቶ ከማዕከላዊ መንግስት የተላኩ ናቸው እየተባለ ከሚፈለገው በላይ እየተለጠጠ እንዳይሆን እሰጋለሁ። ሰላም በማክበር እና ጸጥታ በማክበር መካከል ያለ ልዩነት በአግባቡ መገንዘብ የሚያስፈልግ ይመስለኛል እዚህ ላይ እና መጠንቀቅም የሚያስፈልግ ይመስለኛል። እሺ፣ አቶ ገብሩ ዶክተር መሀሪ ካሎ ጋር የሚስማማባቸው ጉዳዮች አሉ። በአገራችን ሰላም የታጣው ጸጥታው የደፈረሰው ለምንድን ነው ብሎ ማየቱ ተገቢ ይመስለኛል። አፈናው እጅግ ከፍተኛ ስለነበር በአጠቃላይ ህገ መንግስቱም የሀገሪቱ ህጎችም ስላልተከበሩ የፍትህ መጓደል ስለታየ በሀገራችን ለዚህ ሁሉ ምስቅልቅል የሰላም እጦትና የጸጥታ መደፍረስ ምክንያት የሆነ ይህ ሁኔታ ነው። ውሀት ራሱም የነበረበት ኢህአዴግ የፈጠረው ችግር ይመስለኛል። ይህ ሁኔታ አሁንም ተሰጥቷል የሚል አመለካከት የለኝም። ኢትዮጵያን እያስተዳደረ ያለ ፓርቲ የኢህአደግ አባል ነው። ህዝብ የማምነው ህወሀት ትግራይ ውስጥ ሰላም አለ። ሌላው አካባቢ ግን ሰላማ የለም። ግን በማንኛውም የኢትዮጵያ አካባቢ የሚፈጠረው የጸጥታ መደፍረትና የሰላም እጦት ትግራይንም በቀጣዩን በተዘዋዋሪ ይመለከተዋል። አንድ ይሄ ነው። ሁለተኛ ዶክተር መሀሪ እንዳለው ትግራይ ውስጥ ሰላም ሰትማጎይ ይሄ የቅርብ ምሳሌ ለመስጠት ይችላለሁ። እኔ የአረና አባል ነኝ፣ አመራርም ነኝ የአረና አባላት የታሰሩበት እንዲያውም በሌላው አካባቢ እስረኞች በተፈቱበት ሁኔታ በሌላው አካባቢ ተቃዋሚዎች ከመላ ጎደር ደህና እንደሚንቀሳቀሱበት ትግራይ መንቀሳቀስ አቃተናል። ስብሰባ መሰብሰብ አልቻለም። ወጣቶች የህዝብ ጥያቄ ያነሱ ያነገቡ ወጣቶች እየተወረፉ ታስረዋል፣ ተደብድበዋል። ስለዚህ ሰላም ይኖር ዘንድ ለጊዜው በጸጥታ ኃይሎች አማካኝነት ሰላም መጠበቅ ያስፈልጋል። ግን ይሄ ዘላቂ አይሆንም። ሰላማችንን ለማደፍረስ ግን ከመረባረብ አልተቦዘንም፣ ይላሉ ዶክተር ደብረ ጽዮን ሰላምና ምዝራቅ ርብርብ አለ ዝወሰኸ ርብርብ ሰላምና ምዝራቅ ሰላማችንን ለማደፍረስ ርብርብ አለ። እስካሁን ባለው ጊዜ ሰላማችን አልደፈረሰም፣ ነገር ግን ለማደፍረስ እየተንቀሳቀሱ ነው። በአንድነታችን ውስጥ ገብተው ለማተራመስ ሰፊ እንቅስቃሴ እያካሄዱ ናቸው። በክልል ውስጥም ጥያቄ ማቅረብ ሳይሆን ሆን ተብሎ አንድነትን ለማናጋትና ትግራይን ለማንበርከክ የተለያዩ አጀንዳዎችን እየቀረጹ ይሰራሉ። ጥቂቶች ናቸው፣ ነገር ግን በገንዘብና በጥቅማጥቅም ተገዝተው በድብቅ እየሠሩ ናቸው። ገንዘብ እየፈሰሰ ነው። ተላላኪ ባንዳ ማለት ነው። አንዳንዶቹም እየተጋለጡ ናቸው። ዶክተር መሐሪ ርዕሰ መስተዳድሩ እያሉ ያሉት ይሄ የጸጥታ ትግራይ ያለው ሰላም የማደፍረስ አንዱ መገለጫ አድርገው እየወሰዱት ያሉት ይሄ አንድነታችንን የሚሸረሽር ከባቢያዊ የሆነ አመለካከት የዚህ አካባቢ የዚህ አካባቢ እየተባለ እንደዚሁ ደግሞ በጥቅማ ጥቅም የተገዙ ኃይሎች አሉ እያሉ ነው። እንግዲህ እሱ መረጃ መውጣት ያለበት ይመስለኛል። እንደዚሁ ንግግራቸው በመረጃ የተደገፈ ስላልሆነ ትክክል ነው፣ ትክክል አይደለም ለማለት አስቸጋሪ ይሆናል። ግን ጥንቃቄ ይፈልጋል። ይሄ ነገር አንድነታችን ለመጠበቅ ተብሎ አንድ አይነት አመለካከት ይኑረን የሚባል ከሆነ መልሶ ወደ ነበርንበት ነው የሚወስደን። የአንድ ፓርቲ አምባገነንነት ነው የሚወስደን። በጋራ ትግራይን በሚመለከቱ ታላላቅ ጉዳዮች በእርግጥ አንድ መሆን አለብን። ከዛ በመለስ ግን በአስተዳደርና በፖለቲካ አመለካከት የተለያየ ዓላማና ፕሮግራም እንደሚኖር የታወቀ ነው። ስለዚህ ለአንድነታችን አይበጅም ተብሎ የተለየ አመለካከት ያለው ወገን ማሸማቀቅ ከተጀመረ አፈና ነው የሚሆነው። እዚህ ሚዛኑ መጠበቅ አለበት። ይሄ የጥቅማ ጥቅም፣ የከባቢያዊነት የሚባለውም ነገር እንደዚሁ ዘርዘር ብሎ በመረጃ ተተንትኖ መምጣት አለበት። እኔ ከባቢያዊነት፣ አውራጃዊነት ለትግራይ ይበጃል ብዬ አላስብም። የበለጠ ትግራይን ይበትናል ትግራይን ፍርክስክሱን ያወጣል ብዬ አምናለሁ። ግን ህዝቡ ደግሞ እኔ ያ ሁሉ ጊዜ አብሮ ታግሎ ያ ሁሉ ጊዜ አብሮ ኖሮ ለዚህ ሀሳብ በቀላሉ እጅን ይሰጣል ብዬ ደግሞ አልተማመንም። እና ህዝቡ ላይ ትልቅ እምነት አለኝ። ምክንያቱም አርቆ አስተዋይ ህዝብ ነው። አሁን ያለበትም ብዙ ተግዳሮቶች ተሸክሞ በአንድነቱ እየቀጠለ ያለ ነው እና ጠርዙ አልፎ ለማሸማቀቅ የተለየ ሀሳብ ያላቸውን ሰዎች በዛ መልክ ለመክሰስ እንዳይውል መጠንቀቅ ያለባቸው ይመስለኛል፣ አስፈጻሚ አካላቱ። ይሄ ጥቅማ ጥቅም የሚሉት ውንጀላም እንደዚሁ በማስረጃ ጎላ ብሎ የተያዙም አሉ ብለውናል። የተያዙት ዘርዝረው እስካላቀረቡ ድረስ ለበጎ መጠቀም የሚቻለውን ያህል ተቃዋሚ ለማፈንም ሊውል ስለሚችል መስመሩን ለይተን ማስቀመጥና መጠንቀቅ ያለብን ይመስለኛል። አመሰግናለሁ። እሺ፣ አቶ ገብሩ። ዶክተር መሀሪ ነገሩን የህግ ባለሙያም ስለሆነ በጠንቅቆ ከህግና ከሙያው አንጻር አይቶታል ነገሩ። እኔ ደግሞ በፖለቲካው መስክ የምሰራ ምናምን የምንቀሳቀስ ስለሆንክ ነገሩን ከፖለቲካ አንጻር እመለከተዋለሁ። አንደኛው የተነሳው ጉዳይ ይሄ በአካባቢ ሊከፋፍሉን ነው የሚለው ጉዳይ መመልከቱ ጠቃሚ ይመስለኛል። ይሄ የአካባቢ ጉዳይ ሲነሳ ከዚህ ጋር ተያይዘው የሚነሳው ራሱ ድርጅቱ ህወሀት ነው። በቅርቡ ያደረገው ግምገማ እንኳ ህወሀት ውስጡ በአካባቢ ሰንሰለት የተሳሰሩ ሰዎች እንደሚቆጣጠሩትና ይህን ሊዋጋ ተሀድሶ ብሎ እንደጀመረ እገነዘባለሁ። ደግሞ የአካባቢነት ችግር ትልቅ ችግር እና መሰረታዊ ችግር የሚሆነው ስልጣን ይዞ በዚህ የሚመራ ፓርቲና መንግስት ሲኖር ነው። ስለዚህ ይሄ ራሱ ያመነበት ስለሆነ ከዛ በላይ ሌላ በአካባቢ የሚያስብ ትግራይ አንድነትም አደጋ ይሆናል የሚል አስተሳሰብ የለኝም። አንዱ ይሄ ነው። ሁለተኛው የተነሳው ስለ ባንዳ ነው። ይሄ እንግዲህ ከህወሀት አመራር ስነ ልቦና አንጻር ማየቱን ጠቃሚ ይመስለኛል። ህወሀት ሲቸገር ስም ይለጥፋል፣ ይሳደባል። አሁንም ተመልሶ የህወሀት መግለጫም አሁን ዶክተር ደብረጽዮንም የሚናገሩት እንክርዳድ ባንዳ የሚል አለ። ባንዳ ከተባለ ለማን ነው ባንዳ የሚሆነው? የሀያበግ ለመረጠው ማለት ህወሀት ለመረጠው መንግስት ባንዳ ሊባል አይችልም። ዶክተር ደብረጽዮን አያይዘውም በአሁኑ ወቅት የሚነሳው የአሃዳዊ ስርዓት አጀንዳ በመሆኑ አደጋ ላይ ነው ያለ ነው ብለዋል። ኣብ ሓደጋ ኣለና ናይ ኣሃዳዊ ስርዓት አጀንዳ እዩ ዝለዓ ዘሎ ሕዚ ናይ ሓደ ፓርቲ ብሔራዊ ፓርቲ ናይ ምጥፋእ አደጋ ላይ ነው ያለነው የኣሃዳዊ ስርዓት አጀንዳ ነው በአሁኑ ወቅት እየተነሳ ያለው ብሔራዊ ፓርቲን የማፍረስ ፍላጎት ነው። አሁን ያለው ወደ ድሮው ለመመለስ ማለት ነው። ይህም አጠቃላይ ጥፋት ነው። ከባድ አደጋ ነው ያለው። እንደ ትግራይ አንዱን አደጋ ነው ያለፍነው። እንደ ሀገር ግን ገና ነን። እንደ ትግራይም እንደዚሁ። ስለሆነም አገሪቱ የሁላችንም ስለሆነች፣ ሁሉም ተባብረው አደጋው እንዳይደርስ መስራት ይኖርባቸዋል። ዶክተር መሐሪ እንግዲህ አሁንም ቢሆን አደጋው ከባድ እንደሆነ ለማመላከት ነው እየሞከሩ ያሉት። የቀድሞ ስርዓት የመመለስ ወደ አህዳዊ ስርዓት የመመለስ ሀሳብ አለ ነው እያሉ ያሉት። እኔ ወደ አህዳዊ ስርዓት የመመለስ ሀሳብ እንኳን ጎልቶ የሚወጣ አመለካከት ይመስሎ እየታየኝ አይደለም። ከሞላ ጎደል ብዙ ኃይሎች ቢያንስ በንድፈ ሀሳብ ደረጃ ፌዴራሊዝም እንቀበላለን ባዮች ያመዘኑበት ነው ያለው። ይልቅ ያለው ፌዴራሊዝሙ ምን አይነት ይሁን ህብረ ብሔራዊ ፌዴራሊዝም ይሁን ወይስ የጂኦግራፊ ፌዴራሊዝም ይሁን በሚለው ላይ ነው ክርክሩ እያጠነጠነ ያለውና በእርግጥ ጂኦግራፊ ፌዴራሊዝም ዞሮ ዞሮ አህዳዊ ስርዓት ማለት ነው ሊባል ይችል ይሆናል። በተረፈ ግን ወደ አህዳዊ ስርዓት ሊወስዱን እየተንቀሳቀሱ ነው የሚለው በተወሰነ አካባቢ ፍላጎት ያለ የሚመስል ሊሆን ይችላል። በተረፈ ግን እኔ አሁን በኢትዮጵያ ፖለቲካ መድረክ እየተሽከረከሩ ያሉ ሁለት አበይት ሀሳቦች የሚመስሉኝ የህብረ ብሔራዊ ፌዴራሊዝም ወይስ የጂኦግራፊ ፌዴራሊዝም በሚል ፌዴራሊዝሙን ተቀብሎ ምን አይነት ፌዴራሊዝም በሚለው ላይ ነው ያለውና የእሳቸው ያሉት ወደ ድሮው ወደ ጠቅላይ ግዛቱ ወደ ንጉሱ ዘመን ወደ ደርጉ ዘመን የሚወስድ ነው የሚለው፣ እኔ ከሚገባው በላይ የተጨባጭ ሁኔቱ አልገመገመ ነው ብዬ ነው የማስበው። እሺ፣ አቶ ገብሩ፣ መሰረታዊ ጉዳይ የዲሞክራሲ ጉዳይ ይመስለኛል። ፌዴራሊዝምም ሆኖ ፀረ ዲሞክራሲ ከሆነ የአምባገነን ስርዓት ከሆነ ህዝቡ ጭራሽ አይጠቅምም፣ ዘለቀታዊ የሆነ ስርዓት መመስረት አይቻልም። አህዳዊ ሆኖም ዲሞክራቲክ ሊሆን ይችላል እና ክርክሩ ዚህ ላይ መሆን የለበትም። የዋናው ጉዳይ ስለ ዲሞክራሲ ነው መነሳት ያለበት። መሰረታዊ ስለ ዲሞክራሲ ይነሳና በዛ ማዕቀፍ ስር በዚህ ዲሞክራሲ ማዕቀፍ ስር አህዳዊና ፌዴራላዊ ተብሎ ለክርክር ሊቀርብ ይችላል። እኛም እንደማየው አሁን በኢትዮጵያ ውስጥ ፌዴራሊዝምም የሚቃውሙ የተወሰኑ ኃይሎች ይኖሩ ይችላሉ፣ የተወሰኑ ኃይሎች ዋናው አቅጣጫ ግን ፌዴራሊዝም እየተቃወሙ አይደለም። ግን ፌዴራሊዝም በኢትዮጵያ የነበረው ፌዴራሊዝም ዲሞክራሲ አልባ ስለሆነ ለዚህ ቀውስ ዳርገውናል የሚል ነው። ስጋት ኢትዮጵያ እየፈረሰች አድርጎ ማለት የኢትዮጵያን ያፈረሰ ያለው ትልቁ ስጋት የአሁን ያለው የስልጣን ቅርምት፣ የስልጣን ሽሚያ፣ የስልጣን ውዝግብ፣ የህዝቦችን መፈናቀል፣ አሁን ያለው ጽንፍ የብሔር አስተሳሰብ ህዝቦችን እያፈናቀለ ያለው እየመታ ያለው እሱ ነው። ዋናው አደጋ እሱን ብሎ መናገር ነው ተገቢ የሚመስለኝ። ዶክተር ደብረ ጽዮን በሀገር ደረጃ ስላለው ሁኔታም ሀሳባቸውን ገልጸዋል። ምስ ሀገር ብዝምልከት ብዛዕቤት ናይ ሰላም ትፈልጥ ወምት ሁነታት ሓድሽ ነገር የለን ህዚ ሀገርን በሚመለከት እንደምታውቁት ሰላም የለም። አዲስ ነገር የለም። ሰላሙ እንደ ታወከ ነው። ሞትና መፈናቀል አለ። ብዙ ሰው ተፈናቅሏል። አሁንም እየተፈናቀለ ነው። እንደ አገር ተዋርደናል። በሰላምና ሌሎች ስደተኞችን አቅፋ በመቀበል የምትታወቅ የነበረችው ሀገር በሀገር ውስጥ ተፈናቃይነት እየታወቅን ነው። በሰላሟ ትደነቅ የነበረችዋን ሀገር ማስተዳደር አልቻሉም በሚል ከውጪ ኃይል እናስገባ ወይ የሚል ጥያቄ እየተነሳ ነው። ይህም የውርደት ውርደት ነው። ከሁሉም በላይ ግን ሕዝባችን ተሰቃይቷል። ከዚህ ቀደም ገጥሞት የማያውቅ አይነት መከራና ስቃይ ደርሶበታል። ዶክተር መሐሪ፣ ይሄ ያው መሬት ላይ ያለ ነው። ብዙ ተቋሞቹም የመሰከሩት ነው። የመፈናቀሉ እና የሰላም መታጣቱ ምክንያት ምንድን ነው የሚለው ላይ ቁጭ ብሎ መነጋገር ይጠይቃል እንጂ የሰላም መረጋጋት ችግር ከጫፍ እስከ ጫፍ እንዳለ የሚታወቅ ነው። በሁለትና ሶስት ሚሊዮን ያህል ህዝብ የተፈናቀለ እንደሆነ እስከ ቅርብ ጊዜ ድረስ አንዴ በከሚሴ አንዴ በመተከል አንዴ በሶማሌ ክልል አንዴ በምናምን እየተባለ የጸጥታ መደፍረስ ያልደረሰበት አካባቢ ያለ አይመስለኝም። እና ይሄ ተገቢ ግምገማ ነው የሚመስለኝ መሬት ላይ እንዳለ ሀቅ ማለት ነው። አቶ ገብሩ እኔም ይሄን እገራለሁ። ይሄ ግልጽ የሆነ ነገር ነው። በሚሊዮኖች የሚቆጠሩ ህዝብ የተፈናቀሉበት ብዙ ህዝብ አሁንም ንብረቱ እየተቃጠለ ያለ ፍት ያለ ፍርድ ያለ ህግ እየተቀጣበት ያለ ሁኔታ፣ ስርአት አልባነት ወይ የመንጋ ፍት የምንለው ነገር የነገሰበት ሀገር መሆን ይሄ ሁሉ እናየዋለን። ዋናው ጉዳይ ግን መታየት ያለበት ይሄ መግለጹ አይደለም። በሀገራችን ያለ ሁኔታችን ሁላችንም የሚያሰጋ ሁኔታ ነው። መፍትሄ እንዴት ማግኘት፣ የዚህ ምንጭ ምንድን ነው? የዚህ ምክንያት ምንድን ነው? እንዴት መፍትሄ እንፈልግ፣ እናፈላልግ ለዚህ የሚሆንስ ፍኖቶ ካርታ አለን ወይ? መንግስት አሁን የኢህአደግ መንግስትም አሁን በስልጣን ላይ ያለው መንግስትም ይሄን የማረጋጋቱ ጉዳይ ፍኖቶ ካርታ እንደሌለው እኔ ይታየኛል። ቁጭ ብሎ ከባለ ድርሻዎች ጋር ተነጋግሮ በዚህ መልክ ምስታው የሚለው ነገር የለም። አንድ ጊዜ ሃይማኖት ይነሳል፣ አባቶች ስበቱ ይባላሉ፣ አንድ ጊዜ በዛ ይስፈፋል፣ ይቀደዳል እንደዚህ ነው ያለው እንጂ እንዴት ሰላም እናምጣ የሚለው ለዚህ የሚበቃ ጥልቅ የመስኒያ አቅጣጫ በደንብ የተቀመረ ነገር የማስፈላለግ ጉዳይ ነው። የሁላችንም ችግር የሚሆነው የሁላችንም ሀገር ስለሆነ እንዲያውም ከሌላው ፖለቲካው ይሄ መቅደም አለበት የሚል አስተያየታል። ዶክተር ደብረ ጽዮን ትግራይ ውስጥ ስላሉት ተፈናቃዮችም አብራርተዋል። ሕዝቡን ጸገማት ኣሎና ሕዚ ናይ ትግራይ ስትል ተመዛበልቲ ዓብዪ እዩ ዘሎ ጸገም ሕዚ ልዕል ሜት ሽ ይበጽሕ አሁንም ችግሮች አሉብን። የትግራይ ተፈናቃዮችን በሚመለከት ትልቅ ችግር ነው ያለው። ብዛታቸው ከአንድ መቶ ሺህ በላይ ደርሷል። እየጨመረ ነው። ሄደው እንደ መንግሥት ሕዝብም ከሚያደርገው ድጋፍ ጋር መመሪያዎችን እያስተካከል ኑሯቸው እንዲሻሻል ብድር እንዲያገኙ መሬትም በተለያዩ ቦታዎች እንዲያገኙ በማድረግ ችግራቸውን ለማቃለል ተሞክሯል። ከፌዴራል መንግሥትም የተወሰነ እርዳታ አለ። ነገር ግን ገና እግራቸውን እንዲተክሉ ለማድረግ አልቻልንም። በራሳቸው ጥረት ሥራ የጀመሩ አሉ፣ ግን የተወሰኑ ናቸው። ዶክተር መሐሬ የተፈናቃዮቹ ጉዳይ ያው ከጸጥታ አለመረጋጋትና ቀደም ብሎ ሲነዛ በነበረው ፕሮፓጋንዳ የህወሀት የበላይነት አለ የሚለው የትግራይ የበላይነት ወደሚል አስፍተው የሚለጥጡ ጽንፈኛ ኃይሎች እየተፈጠሩ በየአካባቢው የትግራይ ሕዝብ እየሄደበት ኢላማ እየሆነ ንብረቱ እየወደመ ስጋትም እየተሰማው ለክፉ ለደጉም ትግራይ ሄደው ቁጭ ማለት ይሻላል እያለ በየቀኑ ወደዛ የሚጎርፍ የህብረተሰብ ክፍል እንዳለ ይታወቃል። ከአዲስ አበባም ሳይቀር ቀር የተሻለ ሰላም ነው የሚባለው ማለት ነው። ምክንያቱም የሚዲያው የነበረው ፕሮፓጋንዳ የትግራይ ህዝብን ኢላማ የሚያደርግ አይነት ነው። የኢትዮጵያ ህዝብ ጨዋ ስለሆነ ወደ ከፋ ጠርዞ አልሄደም እንጂ በመንግስትና በከፍተኛ ተደማጭነት ያላቸው ሚዲያዎች አጀንዳ ተቀርጾ ዶክመንተሪ ፊልም እየቀረበ ህዝቡን ጥቃት ላይ የሚጥል አይነት እርምጃ ነው እና በዚህ ምክንያት ተፈናቃይ ቁጥሩ ከጊዜ ወደ ጊዜ እየጨመረ ነው። ተፈናቃዮቹ ይኖራሉ። ግን ዋናው መፍትሄ የሚመስለኝ እሳቸውም አንዴ ኦሮሚያ ክልል ርዕሰ መስተዳድር ወደ መከላከያ ሚኒስቴርነት ሲሸኙ እንደገለጹት ከኦሮሚያ የተፈናቀሉት ወደ ነበሩበት አካባቢ የሚመለሱበት ሁኔታ አመቻቹልን፣ እዚህ ነው የበለጠ የሚያውቁት ከትግራይ ይልቅ ያሉት ነገር ስለነበረ ኢህአደግ ቁጭ ብሎ ተነጋግሮ ሰላምና መረጋጋት የሚፈጠርበት ፍኖተ ካርታ አዘጋጅቶ የተፈናቀሉት ሰዎች ተመልሰው ወደ ቀያቸው፣ ወደ ድሮው ቀያቸው የሚመለሱበት ሁኔታ መፍጠር ነው እንጂ ትግራይ ወስዶ ለማቋቋም የሚደረግ ጥረት እንደ መጨረሻ አማራጭ በዛ መንገድ ጨርሶ አይቻልም ብሎ ተስፋ ከተቆረጠ መምጣት ያለበት አማራጭ ነው የሚመስለኝ። ምክንያቱም በጣም ውድ ነው። ለተፈናቃዮችም የሚመች አይሆንም። አዲስ ከባቢ ምንም እንኳን ቋንቋው የሚያውቁት ቢሆንም ያልነበሩበት ረጅም ጊዜ ተለይተውት የነበረ አካባቢ ስለሆነ ሰፊ የመቻቻል ፖለቲካ አካሄደው ከተፈናቀሉበት ቦታ ተመልሰው የሚሰፍሩበት ወደ ድሮ ቀያቸው የሚሄዱበት መንገድ ቢፈጠር ነው የተሻለ የሚመስለኝ። እሺ፣ አቶ ገብሩ፣ እኔ ሁለት ነገሮችን ማለት ይፈልጋለሁ በዚህ ጉባኤ ላይ። አንዱ ምንድን ነው መፈናቀል እየቀጠለ ያለው ለምንድን ነው የሚለው ነገር መታየት ያለበት ይመስለኛል። ምክንያቱም አስተሳሰቡ እስካልተገታ ድረስ መፈናቀል ይቀጥላል። ሁለት ምክንያቶች አሉ። አንዱ ቅድም እንደተባለው በህዝብ ላይ ጥላቻ የሚሰግ ተቋም መንግስትም ፓርቲም እስካለ ድረስ መፈናቀል ይቀጥላል። ለምሳሌ የትግራይ ተፈናቃዮች በአብዛኛው የተፈናቀሉት ከሰሜን የአማራ ክልል ነው፣ ማለት ከሰሜን ወሎና ከሰሜን ጎንደር ነው የተፈናቀሉት። ከሌሎችም አሉ ግን ይበቅ የተፈናቀሉት ከዚህ ነው። ከኦሮሚያም ተፈናቅለዋል። ይሄ የተፈናቀሉበት አንዱ ቀስቃሾቹ መንግስት ራሱ በስልጣን ያለው መንግስትም መንግስታትን ቀስቅሰዋል፣ ለስልጣን የሚቋምጡት ፓርቲዎችም ይቀስቅሰዋል። ስለዚህ የእነዚህ ሁለቱ ውህደት በህዝብ ላይ ቅራቻ አድሮ ህዝቡ እንዲጨፈጨፍ፣ ህዝቡ ንብረቱ እንዲወረፍ፣ ህዝቡ ከህግ ውጭ እንዲንገላታ አድርገዋል። መታረም ያለበት የሚመስለኝ በሀገር አቀፍ ደረጃ ይሄ ጉዳይ ነው ይሄ ጉዳይ ነው ይሄ ቅራቻ አካሄድ የጥላቻ ቅስቀሳ መቆም አለበት። ሁለተኛው ነገር እነዚህ በስልጣን ያሉ መንግስታት አሁንም እኮ የተጠየቀ የለም። እስካሁን ድረስ እስካሁን ድረስ በዚህ ጉዳይ የተጠየቀ የለም። በስልጣን ያሉ የክልል መንግስታትም የዚህ ጉዳይ ዋና ተዋናያንና መሀንዲሶች ናቸው። ግዛት ለማስፋት ሲባል ወይ ደግሞ ህዝቡን ከጎናቸው ለማሰበር ሲባል የሚያደርጉት ጥቃትም አለ። እነዚህ ሁለቱ ናቸው ዋና መሰረታዊ ጉዳዮች። አንድ ይሄ ማለት ሁለተኛው። ደረጤና ብስ መፍትሄ አይሆንም እንደ ዜጋ መታየት ያለቸው የዜግነት መርሁ የት ገባ? ወደ ነበሩበት ቀያ ተመልሰው ነው መስፈር ያለባቸው። እንደ ዜጎች በማንኛውም ኢትዮጵያ ምድር ባሉበት እንርዳ- የሚለው ነገር የሽንፈት መንገድ ሆኖ ነው የሚታይ። የተሸነፈ መንገድ ሆኖ ነው የሚታይ። ሚ መንግስት እኮ ዋናው ስራ ይመስለኝ። ማዕከላዊ መንግስት ዋናው ተግባሩ ሰላምና የዜጎችን ደህንነት ማስጠበቅ ነው። ይህን አላደረገም። ዋናው ጉዳይ ግን ወደ ካሳ ተቀብለው የወደመባቸው ንብረት ሀያት መጉላላት ሁሉ ካሳ ተቀጥለው ወደ ነበርበት እስካ ተመለሱ ድረስ እኔ መፍትሄ የሚሆን መስ አይታይም። ግን አንድ አንድ ጥያቄ እዚህ ላይ እንደተባለው ከኦሮሚያ ክልል ጋር ዶክተር ደብረጽዮን ያን የሄዱ ጊዜ ያነጋግረዋቸው እነሱም ተስፋ እንደሰጧቸው ነው የተናገሩት። እንግዲህ ይህ የሚቻልን እናደርጋለን ብለዋል ነው ያሉት። እርስዎ እንዳሉት ከአማራ ክልል ብዙ ተፈናቅለዋል። ምናልባት አብዛኞቹ ከአማራ ክልል ይሆናል የተፈናቀሉት የትግራይ ተወላጆች። አሁን በአማራ ክልል ያለው ሁኔታ ከባድ ሁኔታ ነው። እንዴት አድርገው ነው ሊመለሱ የሚችሉት? ይኸው እኮ በአጭር ጊዜ አይደለም። መጀመሪያ እኮ ለሰላማችን መሰረት የሚሆኑ ለማለት ለዚህ ለሰላሙ መደፍረስ፣ በጸጥታ መደፍረስ መሰረታዊ ምክንያቶች ምን ነበሩ ተብሎ ከተቀመጠ እና ስምምነት በአገር ደረጃ ከተደረሰ በኋላ ነው መመለስ ያለባቸው እንጂ በአሁኑ አሁን ባለበት የፖለቲካ ሁኔታ ሊመለሱ እያልኩ አይደለም ግን የመጨረሻ መፍትሄ ሊሆን የሚችለው በሀገራቸው በማንኛውም የኢትዮጵያ ክፍል ተንቀሳቅሰው ንብረት የማፍራት እና የመኖር መብት እስከሌለ ድረስ ኢትዮጵያ ተስፋ የላትም የሚል አስተያየት ስላለኝ ነው። እንደ መጨጋገሪያ ለጊዜው የሚቆይበት ሁኔታ ግን፣ ገንዘብም ሌላ ርዳታ ሊደረግላቸው ይገባል።